የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ መጋቢት 11 2016 ዓ.ም ስርጭታችን ጀመረ። በህቡ ሲንቀሳቀሱ የነበሩ ሀምሳ ተጠርጣሪዎችን በቁጥጥር ስር መዋሉን የኢትዮጵያ መንግስት ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ጉዳዩን በመከታተል ላይ መሆኑን ለአሜሪካ ድምፅ ገልጸዋል። እኛ ጋር እስካሁን በቤተሰብ በኩል የቀረበ ቤተሰብ የለፋጣ ና ግን ኮሚሽኑ ያው በሰምቶታል እንደማንኛውም የሚሰጠውን መግለጫ ስለዚህ አኮርዲንግሊ ክትትል የምናደርገው ክትትል የምናደርገው ጉብኝት ላይ ምናምን የሁልጊዜ የምንሰራውን ማለት ነው ያ ያ ሁኔታን ማለት ነው ኮንቲኒው እንግዲህ በቃ አለ። የኢትዮጵያ ሰብአዊ መብት ኮሚሽን ባልደረባ የሆኑት ሰላማዊ ግርማይን ነው። ቀደም ብለን የሰማናቸው ዝርዝሩ በምሽቱ ተካትቷል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችም እንዲሁ በምሽቱ ይደመጣሉ። እንደምናምሽታችኋል፣ እንደምንውላችኋል፣ አድማጮቻችንና ተመልካቾቻችን። ዛሬ ምሽት ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። በቅንብሩ ደግሞ ብርሃናይሉ አብረናለች። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን እናንተም አብራችሁን እንድትቆይ ይሁን። አስቀድመን አጫጭር የዓለም ዜናዎች እናሰማችሁ። ደረጀ ደስታ ይጠብቃችኋል። ጤና ስትሉን አድማጮች፣ በድጋሚ እንደምናመሻችሁ፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ደቡብ ሱዳን በከባድ የሙቀት ንዳድ የተነሳ ትምህርት ቤቶችን ዘጋች። በደቡብ ሱዳን የተነሳው ከፍተኛ የሙቀት ንዳድ መንግስት ለሁለት ሳምንታት ትምህርት ቤቶችን እንዲዘጋ አስገድዶታል። መንግስት ውሳኔውን ያሳለፈው በአገሪቱ ከፍተኛ እውከት የአየር ንብረት ለውጥና በቅርቡ ከሱዳን ድንበር አሳብረው የመጡ ፍልሰተኞች ቁጥር በጨመረበት ሁኔታ ውስጥ ነው። የጁባ ነዋሪዎች ሙቀቱን ለመቋቋም ለበረዶና ውሃ ከፍተኛ ወጪ እንዲያወጡ ተገደዋል። ከፍተኛ በሆነው ንዳድ ውስጥ መደበኛ ትምህርትን ማካሄድ የማይቻል መሆኑን ለሮይተርስ የተናገሩት የጁባ ትምህርት ቤት ርዕሰ መምህር አንቶኒሞ አላሚን ጨምሮ ለትምህርት ቤቱ መዘጋት የትምህርት ባለሙያዎችን ድጋፍ አግኝተዋል። ሙቀቱ እጅግ በጣም ከባድ ነው፣ የትምህርት አሰጣጡን በእጅጉ ይጎዳል የሚሉት አላሚን፣ ምክንያቱም በዚህ ጊዜ በክፍሉ ውስጥ መቀመጥ አይችሉም። ልጆች በክፍሉ ውስጥ በላብ ይጠመቃሉ፣ አስተማሪዎችም እንዲሁ ላበላብ ይሆናሉ። መማሪያ ክፍሉ ውስጥ ያሉት ልጆች ብዙ ናቸው፣ መጨናነቅ አለ። ያ ከሙቀት ጋር ምን ማለት እንደሆነ ታውቃላችሁ ብለዋል። ወላጅና የአካባቢው የጋሪ ሾፌር የሆኑት ኢማኑኤል ቢዳል ማርቲን ስለ መንግሥት ውሳኔ የተደባለቀ ስሜት አላቸው። ወደ 45 ዲግሪ ሴንቲግሬድ ሊደርስ ይችላል ተብሎ ከሚጠበቀው የሙቀት መጠን ልጆቻቸው የተጠበቁ መሆኑን እፎይታ ቢሰጣቸውም ቤት የሚውሉ ልጆቻቸውን የሚጠብቅላቸው ሰው ባለመኖሩ ግን ጭንቀት ያደረባቸው መሆኑንም ገልጸዋል። የደቡብ አፍሪካ ገዢው ፓርቲ አዲሱ የዙማ ድርጅት ከምርጫው እንዲታገድ ጠየቀ። የደቡብ አፍሪካ ገዢ የአፍሪካ ብሔራዊ ኮንግረስ ፓርቲ ኤኤንሲ አዲስ የተፈጠረውን ተፎካካሪ ፓርቲ ከግንቦቱ ምርጫ በፊት እንዳይወዳደር ለማስቆም ወደ ፍርድ ቤት አምርተዋል። በቀድሞው ፕሬዚደንት ጃኮብ ዙማ የሚደገፈውና አዲስ የተቋቋመው ተቃዋሚ ፓርቲ ሙኮንቶ ዌሲዝዌ ወይም በአጭር ስሙ ኤምኬ ተብሎ ይታወቃል። አዲሱ ፓርቲ በኔልሰን ማንዴላ የተመሰረተውና አፓርታይድን የተዋጋ ኋላም ሰላማዊ ትግል ከተሸጋገረ በኋላ በኤኤንሲ የታገደውንና የተበተነውን ኤምኬ የሚለውን የታጣቂ ክንፍ መጠሪያስን በመጠቀም በአዲስ መልክ መደራጀቱም ገዢውን ፓርቲ ኤኤንሲን አስቆጥተዋል። እንደ አውሮፓ አቆጣጠር ግንቦት 29 የሚካሄደው ሀገራዊ ምርጫ ከመቼውም ጊዜ በላይ ከፍተኛ ፉክክር እንደሚደረግበት የዳሰሳ ጥናቶች ያመለክታሉ። እንደ አውሮፓ አቆጣጠር በ1994 በሀገሪቱ የዲሞክራሲ ስርዓት ከጀመረ በኋላ የአፍሪካ ብሔራዊ ኮንግረስ ፓርቲ ለመጀመሪያ ጊዜ ከ50 በመቶ ያነሰ ድምፅ እንደማያገኝ ይገመታል። ከትናንት በስቲያ ሰኞ ወደ ምርጫ ፍርድ ቤት ያመራው ገዢው ፓርቲ ኤኤንሲ አዲሱ ኤምኬ ፓርቲ ባለፈው ዓመት መጨረሻ በምርጫ ኮሚሽኑ ሲመዘገብ አስፈላጊውን መስፈርት አላሟላም በማለት ተከራክረዋል። አዲሱ ፓርቲ በግንቦቱ ምርጫ እንዳይሳተፍ ከተከለከለ ከምርጫው በፊት ሁከት ሊፈ ሊፈጠር ይችላል ሲል አስፈራርተዋል። የፍልስጤማውያን በእስራኤል የአየር ጥቃት ለተገደሉት ሐዘናቸውን እየገለጹ ነው። ፍልስጤማውያን ሐዘንተኞች በጋዛ ከተሞች በሚገኙ ሶስት የስደተኛ መጠለያ ካምፖች በእስራኤል የአየር ጥቃት የተገደሉ ሰላሳ ሰዎችን ዛሬ ረቡዕ ማዕከላዊ ጋዛ የሚገኝ ሆስፒታል ደጃፍ ተሰብስበው በጸሎት ሸኝተዋል። የሟቾቹ አስክሬን በአህዮች በሚጎተቱ ጋሪዎች ተጭኖ ለቀብር ከመወሰዱ በፊት ሀዘንተኞቹ በተሸፈኑ አስክሬኖች ላይ ተደፍተው ሲጸልዩ አሶሲዬትድ ፕሬስ የቀረጸው የቪዲዮ ምስል አሳይቷል። ትላንት ማክሰኞ ማምሻው ላይ ከከተማ ውስጥ በሚገኝ ኑሴራት የስደተኞች መጠለያ ካምፕ ውስጥ የነበረውን የቤተሰብ መኖሪያ ቤት ባወደመው የአየር ጥቃት አምስት ሴቶችና ዘጠኝ ሕጻናትን ጨምሮ 19 ሰዎች ተገድለዋል። በካምፕ ውስጥ በተፈጸመ ሌላ የአየር ጥቃት አንድ ሌላም ሰው ተገድለዋል። በአቅራቢያው በሚገኝ የቡሬጅ መጠለያ ካምፕ በደረሰ ሌላም ጥቃት እንዲሁ ሶስት ሴቶችን ጨምሮ ስምንት ሰዎች ተገድለዋል። አስክሬኖቹ በማዕከላዊ ጋዛ ዋነኛው የሕክምና ተቋም ወደ ሆነው ወደ አልአቅሳ ሰማዕታት ሆስፒታል መወሰዳቸውን የዘገበው የአሶሴትድ ፕሬስ ጋዜጠኛ አስክሬኖቹ ገብተው ስማቸው አስክሬኖቹ ገብተው በሆስፒታሉ መዛግብት ሲሰፍር መመልከቱን ገልጸዋል። ኑሴራትና ቡሬጅ ከአሁኒቷ እስራኤል አመሰራረት ጋር ተያይዞ ከተነሳው ጦርነት በመሸሽ እንደ ኤሮፓ አቆጣጠር በ1948 ወደ 700ሺ የሚገመቱ ፍልስጤማውያን ስደተኞች ከቤት ንብረታቸው ከተፈናቀሉበት ጊዜ ጀምሮ ስደተኞች ጥቅጥቅ ብለው ከሚኖሩባቸው በርካታ የመጠለያ ካምፖች መካከል የሚገኙ ናቸው። ዛሬ 2.3 ሚሊዮን ከሚሆነው የጋዛ ህዝብ አብላጫውን ቁጥር የሚይዙት እነዚያ ቀደምቶቹ ፍልሰተኞችና ተወላጆቻቸው መሆናቸውን ዘገባው አመልክተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ብሊንከን ለተጨማሪ ግፊት ወደ መካከለኛው ምስራቅ አመሩ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጋዛ የእስራኤል ሐማስ ጦርነት የተኩስ አቁም ስምምነት ለማስፈን በመካከለኛው ምስራቅ ለሚያደርጉት አዲስ ጥረት ዛሬ ረቡዕ ለመጀመሪያ ጊዜ ጉዟቸው ሳውዲ አረቢያ ገብተዋል። በተጨማሪም ከእስራኤል ባለስልጣናት ጋር ተገናኝተው ለመወያየት በመጪው አርብ ወደዚያው እንደሚያመሩ ብሊንከን ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ ብሊንከን በእስራኤሉ ጉብኝታቸው የሐማስን ሽንፈት ለማረጋገጥ ራፋህን ጨምሮ የሰላማዊ ሕዝብ ደህንነት የተጠበቀ በሚሆንበትና የሰብአዊ እርዳታውን በማያደናቅፍ መንገድ የእስራኤልን ሁለንተናዊ ደህንነት የበለጠ ማስጠበቅ በሚያስችል ሁኔታ ላይ ይወያያሉ ብሏል። ብሊንከን የቅርብ ጊዜ ጉብኝታቸው ግብፅንም ያካተተ ሲሆን ስድስተኛ ወሩን ያስቆጠረውን የእስራኤልና ሐማስን ግጭት ማስቆሙ አልተሳካም። ብሊንከን ከአረብ መሪዎች ጋር ስለነበራቸው ውይይት ለእስራኤል ባለስልጣናት እንደሚገልጹላቸው የውጭ ጉዳይ ሚኒስትሩ መግለጫ አመልክተዋል። በጦርነቱ ከተገደሉት ሰዎች በተጨማሪ እንደ አውሮፓ አቆጣጠር ጥቅምት 7 ሐማስ በእስራኤል ላይ ባደረሰው አስደንጋጭ ጥቃት 1200 ሰዎች ሲሞቱ እስራኤል በጋዛ ባካሄደችው የአጸፋ እርምጃ 320 የሚጠጉ ፍልስጤማውያን መሞታቸውን ከጋዛ ጤና ሚኒስቴር የተገኘው መረጃ ያመለክታል። በመጨረሻም የሚጣሉ የኤሌክትሮኒክስ እቃዎች በዓለም እየተከማቹ ነው። ልዩ ልዩ የኤሌክትሪክና የተጣሉ የኤሌክትሮኒክስ ቁሳቁሶች በዓለም ላይ ያለ ቅጥ እየተከማቹ መሆኑን የተባበሩት መንግስታት ዓለም አቀፍ የቴሌኮሚኒኬሽን ህብረትና የተባበሩት መንግስታት ድርጅት የስልጠናና ምርምር ማዕከል ባወጡት አዲስ ጥናት አመልክተዋል። ስጋት ሆነዋል የተባሉት ኢ ዌስት ወይም ኤሌክትሮኒክስ ቆሻሻ የሚል መጠሪያ የተሰጣቸውና ከሶኬቶቻቸው ወይም ከባትሪዎቻቸው ጋር የሚጣሉ እንደ ስልክ፣ ላፕቶፕ፣ ወይም የኤሌክትሮኒክ መኪናዎች ከመሳሰሉት የሚወገዱ ቁሶች ናቸው። በአዲሱ ሪፖርት መሰረት እንደ ኤሮፓ አቆጣጠር በ2022 ወደ 62 ሚሊዮን ቶን የሚጠጋ ኢቆሻሻ ወይም ውጋጅ የተመዘገበ ሲሆን ይህ አካሄድ የተቀለበሰ የሚሆን ቁሳቁሱን መልሶ የመጠቀም አዝማሚያ ስለመኖሩ የሚጠቁም ምልክት አለመታየቱ ተገልጿል። የተጣሉት መሳሪያዎች ሜርኩሪ ወይም ብዙም የማይገኙ የከርሰ ምድር ብረቶችን የመሳሰሉ አደገኛ ቁሶችን ሊይዙ እንደሚችሉም ተመልክተዋል። ከኤሌክትሮኒክስ እና ኤሌክትሪክ መሳሪያዎች የሚወገዱ ቆሻሻዎች ብዙ ጊዜ በአግባቡ እንደማይቀመጡ ተገልጸዋል። እንደ ኤሮፓ አቆጣጠር በ2022 ተጥለው የተከማቹትን የኤሌክትሮኒክስ መሳሪያዎች መልሶና አድሶ ለመጠቀም የተደረገው ጥረት ከ22 ከመቶ ጥቂት እልፍ ያለ ብቻ መሆኑም ተጠቅሷል። የተጣሉ መሳሪያዎች መበራከታቸው ከፍተኛ ተጠቃሚነትን ጭምር የሚያሳይ በመሆኑ ውስን የጥገና አማራጮች እጥረትና የመሳሪያዎች አገልግሎት ዕድሜ አጭር መሆኑ የሚያሳይ ነው ተብሏል። የማህበረሰቡን ከፍተኛ የኤሌክትሮኒክስ ቁሶች ተጠቃሚ ማድረግ ቢኖርም ከነዚህ ቁሶች የሚወገዱና የሚጣሉ ቁሳቁሶችን በአግባቡ ለመያዝ የሚያስችል በቂ መሰረተ ልማት አለመኖሩን የተባበሩት መንግሥታት ተቋማት ገልጸዋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲቪ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ የረቡ ምሽት ስርጭታችን ነው የተከታተላችሁ የምትገኙት። ዛሬ ምሽት በምስልና ድምፅ ቅንብሩ ሴሳ አሸናፊና ግርማ ደገፋ አብረውን ያሉ፣ የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያውናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ኒውስ ዳት ካም በፌስቡክ አት ቪ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገራል። በህቡ ሲንቀሳቀሱ የነበሩ ሀምሳ ተጠርጣሪዎችን በቁጥጥር ስር መዋሉን የኢትዮጵያ መንግስት ገልጿል። ተጠርጣሪዎቹ በአዲስ አበባና ና አካባቢው በትጥቅ የታገዘ ሁከትና በጥብጥ ለመፈጸም ሲንቀሳቀሱ የነበሩ ናቸው ሲል የጸጥታና ደህንነት የጋራ ግብረ ኃይል አስታውቋል። በቁጥጥር ስር የዋሉት ሀምሳዎቹ ተጠርጣሪዎች በአማራ ክልል ይንቀሳቀሳሉ ካላቸውና ጸረ ሰላም ኃይል ሲል ከገለጻቸው አካላት ጋር የህቡ ትስስር አላቸው በማለትም አክሏል ግብረ ኃይሉ። በጉዳዩ ላይ ከመንግስት አካል ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። ኢትዮጵያ ሰብዓዊ መብቶች ኮሚሽን በበኩሉ ጉዳዩን በመከታተል ላይ መሆኑን ለአሜሪካ ድምፅ ገልጸዋል። ኬኔዲ አባተ የጉዳዩን ዝርዝር ይነግረናል። የጸጥታና ደህንነት የጋራ ግብረ ኃይል ትናንት ማክሰኞ መጋቢት 10 ቀን 2016 ዓ.ም ምሽት ላይ ባወጣው መግለጫ በቁጥጥር ስር አውያቸዋለሁ ያላቸውን አምሳ ተጠርጣሪዎች ዋና ማዕከሉን በአዲስ አበባና በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ በማድረግ የሚንቀሳቀስ የህቡ ቡድን አባላት ናቸው በማለት ወንጅሏል። ቡድኑ አንዳንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ተከታዮችን በመጠቀም ተቋማትን መሰብሰቢያና ማደራጃ በማድረግ በህቡ ሲንቀሳቀስ እንደነበር አረጋግጫለሁ ሲልም አክሏል። በህቡ የተደራጀው ቡድን አባላት ናቸው የተባሉት ሀምሳዎቹ ተጠርጣሪዎች በአዲስ አበባና አዋ ማሳኛ አካባቢዎች በትጥቅ የታገዘ ሁከትና ብጥብጥ ለመፈጸም ሲንቀሳቀሱ ነበር ያለው ግብረ ኃይሉ በቁጥጥር ስር ውለዋል ያላቸውን ተጠርጣሪዎች ፎቶግራፍም ይፋ አድርጓል። የተለያዩ የጦር መሳሪያዎች እንዲሁም ለቡድኑ ቀለብ የሚውሉ ልዩ ልዩ የተከማቹ ግብዓቶች፣ የተለያዩ ሀገራት የገንዘብ ኖቶች፣ የባንክ ደብተሮችና ሰነዶችም ተይዘዋል ሲልም የጸጥታና ደህንነት የጋራ ግብረ ኃይሉ አስታውቋል። ግብረ ኃይሉ ጸረ ሰላም ብሎ ከገለጸው በአማራ ክልል የሚንቀሳቀስ ኃይል ጋራ ቡድኑ የህቡ ትስስር በመፍጠርና ተልእኮ በመቀበል ይሰራል በማለትም ገልጿል። በዚህ ጉዳይ ላይ ተጨማሪ መረጃ እንዲሰጡን የጠየቅናቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ የፌዴራል ፖሊስን እንድንጠይቅ ነግረውናል። የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጄላን አብዲ ደግሞ በጸጥታና ደህንነት የጋራ ግብረ ኃይል በወጣ መግለጫ ላይ ኮሚሽኑ በተናጠል መረጃ መስጠት እንደማይችል ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበኩሉ ጉዳዩን እንደሚከታተል አስታውቋል ሰመኮ፣ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዲሬክተር ሰላማዊት ግርማይ ለአሜሪካ ድምጽ በሰጡት አስተያየት እስካሁን ወደ ተቋሙ ከቤተሰቡ የመጣ ቤቱታ አለመኖሩን ተናግረዋል። እስካሁን ቼክ ሳረግ ነበረ። እኛ ጋር እስካሁን በቤት በኩል የቀረበ ቤቱታ የለም። በቃ ና ግን ኮሚሽኑ ያው በሰምቶታል እንደማንኛውም የተሰጠውን መግለጫ። ስለዚህ አኮርዲንግ ክትትል ምናረኛ ክትትል የምናደርገው ጉብኝት ላይ ምናም ብዬ የሁልጊዜ የምንሰራውን ማለት ነው ያያያዝ ሁኔታን ማለት ነው ኮንቲኒየስ ኢንጌጅመንት አለን እንደ ተቋም ማለት ነው። ያ ሬጉላር ስራ ስለሆነ ሁሌ ነው የምንሰራው። ግን አቤቱታ የሚያቀርቡ ሰዎች ሲኖሩ ግን ምርመራ ነው የምንሰራው። አቤቱታ ሲሆን ማለት ነው የግለሰቦች ጉዳይ የተመለከተ ማለት ነው። ተጠርጣሪዎቹ የሚገኙበት ስፍራ እንዳልታወቀም ዲሬክተሯ ሰላማዊት ግርማ ይገልጸዋል። አዲስ አበባ ላይ ያለ ማቆያ ማስድስቴሽን አዲስ አበባ ላይ ሲሆን እንደዛ ነበር ብዙ ጊዜ የሚገቡት በመደበኛ ሁኔታ በአዲስ አበባ ፖሊስ በኩል እንዳልተያዙ ግን ያው እስከዛ እንዳልገቡ ቼክ አድርጊያለሁ። ያው የኛ ሪጅን ስለሆነ ማለት ነው። የግብረ ኃይሉ ግን ብዙ ጊዜ ቢያሲይዝ እንግዲህ ከአስቸኳይ ጊዜ አድጋት አያይዞ ስለሆነ የሚይዘው የተለያዩ ማቆያ ስለሆነ ያላቸው እነሱ ደግሞ የትኛው ጋር ሊሄዱ እንደሚችሉ ያው ቼክ ለማድረግ ጊዜ ይወስዳል ማለት ነው። አሁን ሜይ ቢ መደበኛ ያልሆነ ቦታ ከሆነ የተወሰዱ እሱን ኦብቪስሊ እንከታተላለን ምክንያቱም ፎርማል ዲቴንሽን ሴንተሮች ውስጥ መሆን ስላለበት ልክ ከዚህ በፊትም እንደምናረገው ማለት ነው። ከታሳሪ ቤተሰብ አባላት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። የጸጥታና ደህንነት የጋራ ግብረ ኃይል በትናንቱ መግለጫው በቁጥጥር ስር ከዋሉት ሃምሳ ተጠርጣሪዎች ጋር የሚሰሩ የሴራው ዋነኛ ጠንሳሾች ናቸው ያላቸውን በውጭና በአገር ውስጥ የሚገኙ አካላት በስም ጠቅሷል። ከእነዚህ መካከል ላለፈው አንድ ዓመት በእስር ላይ የሚገኙት ዶክተር ወንዶሰን አሰፋ፣ ረዳት ፕሮፌሰር ሲሳይ አውግቸው ና ዮርዳኖስ አለሜ ይገኛሉ። ግብረ ኃይሉ በአማራ ክልል ካለው ወቅታዊ ሁኔታ ጋር በተያያዘ በርካታ ሰዎችን በአንድ ጊዜ በቁጥጥር ስር መዋሉን ሲገልጽ የክልሉ ግጭት ከተጀመረ በኋላ የአሁኑ ለሁለተኛ ጊዜ ነው። በአማራ ክልል ህገ መንግስታዊ ስርአቱን በማፍረስ ክልላዊ ስልጣንን በኃይል ለመያዝ በሀገር ውስጥና በውጭ ሀገራት በህቡ ተደራጅተውና ተቀናጅተው የሚንቀሳቀሱ ጽንፈኛ ኃይሎች አባላት ናቸው ያላቸውን ዶክተር ወንዶሰን አሰፋን ጨምሮ 47 ተጠርጣሪዎችን መያዙን ባለፈው አመት ሚያዝያ 22 ነበር ይፋ ያደረገው። በዚህ ወንጀል ተጠርጥረው ክስ የተመሰረተባቸው እነዶክተር ወንዶሰን ለአንድ ዓመት ያህል የክሱን ሂደት በመከታተል ላይ መሆናቸው ይታወቃል። በመንግስት ኃይሎችና በፋኖ ታጣቂዎች መካከል በአማራ ክልል ግጭት ከተቀሰቀሰ በኋላ በርካታ ሰዎች ከዚሁ ጋር በተገናኘ በተለያዩ ወንጀሎች ተጠርጥረው በቁጥጥር ስር መዋላቸው አይዘነጋም። በቁጥጥር ስር የዋሉት ተጠርጣሪዎች ታዲያ የአስቸኳይ ጊዜ አዋጆን ምክንያት በማድረግ ለፍርድ ሲቀርቡ አይስተዋልም። ይህ ሁኔታ እንደሚያሳስባቸው የአገር ውስጥና የውጭ ሰብአዊ መብት ተሟጋቾች በተለያዩ ጊዜያት መግለጻቸው ይታወቃል። የአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችን ነው። ቀደም ብሎ ኬኔዲ አባተ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአማራ ክልል የሰሜን ሸዋ ዞንና የኦሮሞ ብሔረሰብ አስተዳደር ዞኖች አዋሳኝ ወረዳዎች የተቀሰቀሰው ማንነት ተኮር ግጭት መፍትሄ ሳያገኝ አንድ ሳምንት እንዳለፈው የአሜሪካ ድምፅ ያነጋግራቸው የተጎራባሾቹ የኤፍራታ ግድምና የጅሌ ጥሙጋ ወረዳ ነዋሪዎች አስታውቀዋል። ግጭቱ አድማሱን አስፍቶ ትናንት ማክሰኞና በዛሬው ዕለት በአጣየ ከተማ ውስጥ ከባድ የተኩስ ልውውጥ እየተደረገ እንደሚገኝ ነዋሪዎች ገልጸዋል። በተክስሉ ውጡ ከሁለቱም ወገኖች የበርካታ ሰላማዊ ሰዎች ሕይወት ማለፉን፣ ንብረት መዘረፉን፣ ቤቶችና ሰብሎች መቃጠላቸውን አስተያየት ሰጪዎች ተናግረዋል። ለዚሁ ጥቃት በሰሜን ሸዋ ዞን በኩል በመንግስት ኦነግሸን የሚለውን የኦሮሞ ነጻነት ግንባር ተጠያቂ አድርገዋል። የኦሮሞ ብሔረሰብ አስተዳደር ዞን አባ አገዳ ደግሞ ውጊያው ላይ የተሳተፉ የኦሮሞ አርሶ አደሮች ናቸው ይላሉ። የዚህን ጉዳይ ዝርዝር መስፍን አድራጊ ያስደምጠናል። በአማራ ክልል የሰሜን ሸዋንና የኦሮሞ ብሔረሰብ አስተዳደር ዞኖችን በሚያጎራብቱት አካባቢዎች ከስምንት ቀናት በፊት የተቀሰቀሰው ማንነት ተኮር ግጭት ለሰዎች ሞት የአካል ጉዳትና የንብረት ውድመት ምክንያት እየሆነ ዛሬም መቀጠሉን አስተያየታቸውን ለአሜሪካ ድምጽ የሰጡ የአካባቢው ነዋሪዎች ተናግረዋል። መነሻው እርስ በርስ እያወነጃጀለ ያለው ይኸው ግጭት በተጎራባቾቹ የእፍራት አግድምና የቀወት ወረዳዎች ስር በሚገኙ የተለያዩ ቀበሌዎች ውስጥ ቀጥሎ እንደዋለ በደህንነት ስጋት ምክንያት ስማቸው በይፋ እንዳይጠቀስ የጠየቁ በኤፍራታ ግድም ወረዳ የአላላ አካባቢ ነዋሪ ጠቁመዋል። ጦርነቱ ከተጀመረ ዛሬ ስምንተኛ ቀን የለን። ኩሪብሪ፣ ዋጮ፣ ነጌሶ፣ ሞላሌ እነዚህን አቃጥለዋል። ቤቶች በውስጡ የሚገኘውን አርሶ አደሩን ዱቄት ሳይቀር በግ፣ ፍየል፣ ግመል፣ አህያ፣ ከብት ሳይቀር በሙሉ ወደ እነሱ ሙልጭ ያድርገው ወስደዋል። እንዲህ ኋላሸት የሚባል ሰው ገለውብናት እኛ ክልል ላይ ገብቶ ማለት ነው። ይህንን ካደረጉ በኋላ እንደገና ህዝቡ ተሬ ወደሚባለውና ዘንቦ ወደሚባለው ቦታ ሸሽቶ ባዶን የለበሰውን ልብስ ለብሶ በዚያ ተጠልሎ ይገኛል። በተከታታይ አስራ ስምንት ሰው ገሎብናት። በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ የጠየቁ በኦሮሞ ብሔረሰብ አስተዳደር ዞን የሰንበቴ ከተማ ነዋሪ በበኩላቸው በተለያዩ የጅሌ ጥሙጋ ወረዳ አካባቢዎች የተኩስ ልውጥ መኖሩን ጠቁመው ሰብአዊ ጉዳት መድረሱንም አስታውቀዋል። እንደ ጅሌ ጥሙጋ ባርስሳ ቀበሌና ና ካራ ሌንጫ የሚባሉ እንዲሁም በመከና ወይም በአጣዬ ከተማ ዙሪያ በሚገኙ ቀበሌዎች ከትናንት ጀምሮ ተኩስ ነበር። ዛሬ ደግሞ በአጣዬ ከተማ በሙሉ ተኩስ አለ። ትናንት አንዲት ሴት እንዲሁም ግመልና ከብቶች ተመተው ነበር። ግጭቱ የቀጠለው በዚያ ምክንያት ነው። በግጭቱ አንድ ሰው ሲሞት ሁለት ሰዎች ደግሞ ቆስለዋል። ከቆሰሉት አንዱ ዛሬ ወደ አዳማ ሆስፒታል ተወስዷል። በዛሬው ግጭትም እስካሁን አራት ሰዎች እንደሞቱ እና ሦስት ሰዎች እንደቆሰሉ ተረጋግጧል። ዋናው እቅዳቸው የጅሌ ጥሙጋ ወረዳ ከተማ የሆነችውን ሰንበቴን እንይዛለን፣ እናጠፋለን የሚል ነው። በአጠቃላይ ከ11 ቀናት በፊት በጅሌ ጥሙጋ ወረዳ የተቀሰቀሰው ግጭት እስከ ዛሬ ድረስ ቀጥሎ ነው ያለው። ግጭቱ አድማሱን አስፍቶ ለሰላማውያን ሰዎች ሞትና ለበርካቶች መፈናቀል ምክንያት የሆነ ከባድ የተኩስ ልውውጥ ከትላንት ማክሰኞ ጀምሮ በሰሜን ሸዋ ዞን አጣዬ የከተማ እየተካሄደ እንደሚገኝ በደህንነት ስጋት ምክንያት ስማቸውን መናገር ያልፈለጉ የከተማዋ ነዋሪ ገልጸዋል። ምንም ለመንቀበቀ እየወጣ ነው አሁን ማህበረሰቡ የተወሰነ ተቅ የቀረው እየወጣ ነው። ሁለተኛ ቀን ይዟል። እነሱ የታጠቁ ሀይሎች ናቸው፣ ሸኔ ታጠቂ ቡድን። እስካሁን አምስት ሰዎች ሞቷል። ወዴት እየሄዳችሁ ነው እናንተ? ስማቸውን እንዳንጠቀም የጠየቁን ሌላው በኦሮሞ ብሔረሰብ አስተዳደር ዞን የሰንበቴ ከተማ ነዋሪ ግጭቱ የጀመረው በዚህ ዓመት መጋቢት አንድ ቀን ነው። ይህም በጅሌ ጥሙጋ ኮላሽ በሚባል ስፍራ አንድ ሰው ገድለው ሁለት ሰዎችን አቁስለው እና ከብቶች ነርተው ሄዱ። በዚሁ መነሻ ግጭቱ ተስፋፍቶ እስከ ዛሬ ድረስ ቀጥሏል። ከባልች ቀበሌ እስከ ሰንበቴ ከተማና መከና አጣዬ ከተማ ድረስ በዛሬው ዕለት ጦርነት እየተካሄደ ነው። የዛሬውን ልዩ የሚያደርገው ታጣቂዎቹ ከሰሜን ሸዋ ተሰባስበው ራሳቸውን አደራጅተው ሌሊት በተሽከርካሪ ተጉዘው መጥተው ውጊያ መክፈታቸው ነው። በጣም ከባድ ነው። የዛሬውን ጉዳት ሳይጨምር ባለፉት አስር ቀናት ብቻ 29 ሰዎች ተገድለዋል። የተነዱ ከብቶችና የወደመው ሀብት በጣም ከፍተኛ ነው። በኦሮሞ ብሔረሰብ አስተዳደር ዞን ነዋሪ በኩል የተሰነዘረውን አስተያየት የማይቀበሉት የአላላው አስተያየት ሰጭ ግን ጥፋት ካለ በሕግ መጠየቅ ይቻላል እየሆነ ያለው ግን ከዚያ በተቃራኒ ነው ይላሉ። ችግሩ ስር የሰደደና መፍትሄ የሚያስፈልገው እንደሆነም አሳስበዋል። በአማራውም ሲያጠፋ በአማራው አጥፊውን መዞ ለሕግ ማቅረብ በኦሮሞም ሲያጠፋ አጥፊውን መዞ ለሕግ ማቅረብ፣ ሰላም የሚያሰፍነው ይህ ብቻ ነው። በሕግና በሽምግልና ነግ ነገሩ መክሰም አለበት እነሱ የሚሉት ምንድነው ከጨፋ ጀምሮ እስከ ሸዋሮቢት ድረስ የኦሮሞ ቦታ ነው ማጣየ ከተማም የኛ ነች አላላም ይህ መንተኬም ብርጭቶም ዋጮም ሞላሌም በሙሉ ጠቅላላ ማየት የሁሉ በጨፋ የኛ ነው ነው የሚሉት ይህንን መንግስት በትኩረት አይቶ ችግሩ ሊፈታ ይገባል የኦሮሞ ብሔረሰብ አስተዳደር ዞን አባ ገዳ አህመድ መሐመድ በግጭት ውስጥ የሚሳተፉትን ወገኖች በንግግር ለማቀራረብ እንዳልተቻለ አመልክተዋል ይህን ዚያማካ ቦቲ ከዛቲ ከራንሌ አዳንች መንገድ የለም። ከጅሌጡ ምጋና አርጡማ ፋርሲ ወረዳዎች እንዲሁም ከዞን ጋራም መገናኘት አልቻልንም። ስለዚህ የሃይማኖት አባቶችና አባገዳዎች ተሰባስበው መፍትሄው ምንድነው ለማለት መንገዱ ተከፍቶ ለህዝቡ ምግብ ለማድረስ የቆሰሉትንም ወደ ሕክምና ለመውሰድ ጥረት እየተደረገ ነው። መንገዱ ከተዘጋ አንድ ወር ሊሆነው ነው። እኛም ሆነ መንግሥታዊ አመራሩ ሄደን ለማየት አልቻልንም። ከአማራ ክልልም ታጣቂዎቹን ስለሚፈሩ ቀርቦ ለማነጋገርም አልተቻለም። እኛ ጋር ያሉትን ወሰናችሁን አልፋችሁ እንዳትሄዱ እያልን እየመከርናቸው ነው፣ አባገዳዎችም የሃይማኖት አባቶችም። በሰሜን ሸዋ ዞን በኩል ችግሩን በማባባስና በግጭት ውስጥ ቀጥተኛ ተሳታፊ በመሆን መንግሥትና የአካባቢው ነዋሪ ኦነግ ሼኒ እያሉ የሚጠሩትን የኦሮሞ ነጻነት ሰራዊትን ተጠያቂ አደርጋሉ። አባ ገዳ አህመድ መሐመድ ግን በዚህ አይስማሙም። ወራንብሊስማ ኦሮሞ ሴን ቆቴ ሶባ ይህ ሀሰት ነው። የኦሮሞ አርሶ አደሮች እንጂ የኦሮሞ ነጻነት ሰራዊት አባላት አይደሉም። የኦሮሞ ነጻነት ሰራዊት እዚህ አልገባም። እየተዋጋ ያለው ነዋሪው ነው። በተክሱ ልውጡ መካከል ለአፍታ በስልክ ያገኘናቸው የአጣዬ ከተማ ከንቲባ ተመስገን ተስፋ ከተማዋና ሕዝቡ በታጠቁ ኃይሎች ለጥቃት ተዳርገዋል ይላሉ። ያው ጥይቱ ይሰማል እያስራል። አጣዬ ያው ተወሯል። አሁን ሰው አልቋል። ወረራ ነው። ያው ብልሻው ነው የሚችለው ሞከረ፣ አለቀ። ከማን ጋር ነው ያው የበላው እንግዲህ ምንድን ነው መፍትሄ መሆን ያለበት? መፍትሄማ መሆን የነበረበት መንግስት ጠንከር ብሎ እርምጃ መውሰድ ተሁለቱም ችግር ያለበትን አካል እርምጃ መውሰድ ያለበት እና ማስተካከል። በዚህ መንገድ ካልሆነ በስተቀር በሽሮሩ ያው እንግዲህ ሰውም አለቀ፣ የሆነ ሬሳ እየጎተትን ነው መስለኛ፣ እየተጎተተ ነው እንግዲህ። የትም አልሄደም፣ ገዛ ከተማ ላይ መጥቶ ነው ይሁሉ ጉድ ወረደበት። አስቸጋሪ ነው በጣም። እንግዲህ መንግስት ቢደርስልን ጥሩ ነው። ከኦሮሞ ብሔረሰብ አስተዳደር ዞን በኩል መንግስት ጽንፈኛ የሚላቸውን የፋኖ ታጣቂዎች ተጠያቂ ሲያደርጉ፣ ከሰሜን ሸዋ ዞን በኩል ደግሞ መንግስት ሸኔ እያል የሚጠራቸውን የኦሮሞ ነጻነት ሰራዊት ታጣቂዎች በውጊያ ላይ ቀጥተኛ ተሳትፎ አድርገዋል በሚል ይከሳሉ። ሁለቱም ታጣቂዎች ግን ሰላማውያን ሰዎችን ኢላማ እንደማያደርጉ በተለያዩ ጊዜያት ማስተባበላቸው አይዘነጋም። በኦሮሞ ብሔረሰብ ዞን የጅሌ ጥሙጋ ወረዳ ሚኒሻ ጽህፈት ቤት ኃላፊ አህመድ ሙሄ በተንቀሳቃሽ የእጅ ስልካቸው ላይ ብናገኛቸውም በአካባቢው አለመሆናቸውንና መረጃ እንደሌላቸው ነግረውን የስልክ መስመራቸው ተቋርጧል። ወደ ወረዳው አስተዳዳሪ አሊ ሰይድ፣ ወደ ኦሮሞ ብሔረሰብ ዞን ዋና አስተዳዳሪም ሆነ ወደ ዞኑ መንግስት ኮሚኒኬሽን ኃላፊ ያደረግናቸው የስልክ ሙከራዎች አልተሳኩልንም። ይህ ዘገባ እስከተጠናቀረበት ከምሽቱ 12 ሰዓት ድረስ ከአማራ ክልል መንግስት በኩል በጉዳዩ ላይ የተባለ ነገር የለም። የአጣየ ከተማ ላለፉት አምስት ዓመታት በተመሳሳይ ጥቃት ከአስር ጊዜ በላይ የመቃጠል አደጋ ማስተናገዷን መዘገባችን ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ። መስፍን አራጌን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ ስናቀና በምስራቅ ወለጋ ዞን ጊዳ አያና ወረዳ እንደወደ ዲቾ ቀበሌ በርካታ ንጹሐን ዜጎች በመንግስት የጸጥታ ኃይሎች እንደተገደሉ የአካባቢው ነዋሪዎችና እናት ፓርቲ አስታውቀዋል። ተገደሉ ያላቸውን የአስር ሰዎች ዝምዝር በመግለጫ ያሰፈረው እናት ፓርቲ በአንድ የመከላከያ ሰራዊት አባል ላይ ባልታወቁ ታጣቂዎች የተፈጸመውን ግድያ ተከትለው የመንግስት ኃይሎች በወሰዱት እርምጃ ንጹሐን ነዋሪዎች እንደተገደሉ አስረድተዋል። ፓርቲው በስም ከጠቀሳቸው ሟቾች መካከል የሁለቱ እህት እንደሆኑ የተናገሩት አንዲት ወይዘሮ ወንድሞቼ ለክብረ በዓል በሄዱበት የአቦ ቤተ ክርስቲያን አቅራቢያ በመከላከያ ሰራዊት አባላት በተተኮሰ ጥይት ተገድለዋል ሲሉ ለአሜሪካ ድምፅ ገልጸዋል። በጉዳዩ ላይ ከመንግስት ኮሚኒኬሽን አገልግሎት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የዚህን ጉዳይ ዝርዝር ደግሞ አስቴር ምስጋና ይዛለች። የእናት ፓርቲ የህዝብ ግንኙነት ኃላፊ አቶ ዳዊት ብርሃኑ ዛሬ ረቡዕ ከአሜሪካ ድምፅ ጋር በነበራቸው ቆይታ በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ወረዳ አንድ ቀበሌ መጋቢት ሰባት ቀን 2016 ዓ.ም በርካታ ንጹሐን ሰዎች መገደላቸውን ከአካባቢው ነዋሪዎች ማረጋገጣቸውን ተናግረዋል። ለግድያው ተጠያቂ ያደረጉትም የመከላከያ ሰራዊት አባላትን ነው። በምስራቅ ወለጋ አንድ ወዴ ዲቾ ቀበሌ አርብ መጋቢት ስድስት ቀን ሁለት ሺ አስራ ስድስት አመተ ምረት በቀኑ ዘጠኝ ሰዓት ላይ ያልታወቁ ሰዎች በመከላከያ ሰራዊት አባል ላይ የፈጸሙትን ግድያ ተከትሎ የመንግስት የፀጥታ አካላት ግድያ የፈጸሙ ግለሰቦችን ፈልገው ለህግ ማቅረብ ሲገባቸው በአካባቢ የሚገኘው የመከላከያ ሰራዊት መጋቢት ሰባት ቀን ሁለት ሺ አስራ ስድስት አመተ ምረት ቅዳሜ ቀን ጠዋት ላይ ከሁለት ተኩል እስከ ሰባት ሰዓት ባለው ጊዜ በልህ በቀበሌው ነዋሪዎች ላይ በከፈተው ጥቃት ከአስራ ስድስት በላይ ንጹሀን ዜጎች በአሰቃቂ ሁኔታ መገደላቸውንም እንደዚሁ አካባቢ ነዋሪዎች ለመረዳት ችለናል። የስም ዝርዝር ደርሶናል ያሉት አቶ ዳዊት ብርሃኑ ሌሎች ሶስት ሰዎችም እስካሁን የደረሱበት እንዳልታወቀ ጠቁመዋል። ከነዋሪዎቹም የተጎጂዎችን የሟቾቹን ስምም ተቀብለን ይፋ አድርገናል። አቶ በላይነ ጌትነት፣ አቶ አወቀ ይበልጣል፣ አቶ ዳምጦ ስንቄ፣ አቶ ገበያው ቃሴ፣ አቶ አብቲ አስናቀው፣ አቶ ሰናይ አስናቀው እነዚህ ወንድማማቾች ናቸው። አቶ አያኝ ወንዴ አቶ ምላርግ ታስረ አቶ ይበልጣል ካሳዬ እና አቶ ፋንታውን በቃ የተባሉ ሰዎች አስራ አንድ የሚደርሱ ሰዎች ሊስታቸውንም እንደዚሁ ከመረጃ ምንጮቻችን መቀበል ችለናል ሌሎች ሶስት ሰዎችም እንደዚሁ እስካሁን የት እንደደረሱ አለመታወቂያዎች ሁኑም መረጃ ቀባዮቻችን ለመረዳት ችለናል። ስማቸው በሚስጥር እንድንይዝ የጠየቁን አንዲት ወይዘሮ ደግሞ ስማቸው ከተጠቀሱ ሟቾች መካከል ሁለቱ ታናናሽ ወንድሞቼ ናቸው ይላሉ። ስለ አሟሟታቸው ሁኔታም ሲያስረዱ ወንድሞቻቸው መጋቢት አምስት ቀን ለተከበረው የአቡነ ገብረ መንፈስ ቅዱስ የንግስ በዓል በጊዳያና ወረዳ አንድ ወዴ ዲቾ ቀበሌ ሻሾበር ተብሎ በሚጠራው አካባቢ ወዳለው የጻድቁ ቤተ ክርስቲያን እንደሄዱ በተተኮሰባቸው ጥይት መገደላቸውን ተናል ተናግረዋል። መጋቢት አቦ እንዲባል የሚከበር በባህላችን ማለት ነው። መጋቢት ሰ አምስት ቀን ከዛ ወንድሞቼ ደግሞ አመት ባል ለማክበር ሄደው ነበረ እና ከዛ እዛው ዘመድ ጋር እንደሆኑ ዘመድጋርት ሊጫወቱ ዘዲ ነው ያው ድንገት አሉበት ቦታ ላይ ነው መከላከያ ሄዶ ተኩስ ተኩስ ሁለቱንም ወንድሞቼን የአውሬታቸውንም አግኝቶ የመቅበር እና አይናቸውን የማየት እድልም አልቀናልን። የእናት ፓርቲ የህዝብ ግንኙነት ኃላፊ የአንድ ወዴ ዲቾ ቀበሌ ነዋሪዎች ሟቾቹን መጋቢት ስምንት ቀን ሁለት ሺ አስራ ስድስት ዓመተ ምህረት በክብር ለመቅበር ያቀረቡት ጥያቄ ተቀባይነት አለማግኘቱን አመልክተዋል። ቀበሌው ነዋሪዎች መጋቢት ስምንት ቀን ሁለት ሺ አስራ ስድስት ዓመተ ምህረት ሟቾቹን በክብር ለመቅበር ያቀረቡት ጥያቄ ተቀባይነት ባለማግኘቱ የቀረው አስክሬንም ሰብአዊ ክብርን ባታመልኩ በየተገደሉበት ስፍራ መቀበራቸውንም እንደዚሁ ከአካባቢ ነዋሪዎች ለመገንዘብ ችለናል። ሌላዋ የሟች ወገን ደግሞ በስም ከተዘረዘሩት ሟቾች መካከል አንዱ ባለቤቴ ነው ይላሉ። ለደህንነታቸው ስለሚሰጉ ስማቸውን አየር ላይ እንዳናውል የጠየቁን እኒህ ወይዘሮ በትዳር ለዘጠኝ ዓመታት አብረዋቸው የኖሩትና የሁለት ልጆቻቸውን አባት የሆኑትን ባለቤታቸውን መቅበር እንዳልቻሉ ለአሜሪካ ድምፅ ተናግረዋል። ወጥቶ ከቤቱ ወደ አመት ባል ላይ ዘው ቀረ። ያው ሞቱን ስንሰማ እናነሳለን ብለን አስከሬ ብንሄድ መከላከያ ጥገና ለኛ ይቀበሩም አይቀበሩም ምንም አላየንም። በጉዳዩ ላይ ከመንግስት ኮሚኒኬሽን አገልግሎት ሚኒስትር አስተያየትና ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁንና በቅርቡ በመራዊ ከተማ በሰላማዊያን ሰዎች ላይ ያነጣጠረ ግድያ ተፈጽሟል ስለተባለው ክስ ለአሜሪካ ድምጽ ማብራሪያ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የመከላከያ ሰራዊትም ሆነ የመንግስት የጸጥታ ኃይሎች በአጠቃላይ እስካሁን ባለው የውጊያ ሂደት ሲቪሎችንና የሲቪል ተቋማትን ኢላማ ያደረገ ጥቃት አልፈጸመም ሲሉ ውንጀላውን ማስተባበላቸው ይታወሳል። በቅርቡ በወቅታዊ ሁኔታ ላይ ለመንግስታዊ የኢትዮጵያ ቴሌቪዥን ማብራሪያ የሰጡት የኢትዮጵያ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በኦሮሚያም ሆነ በአማራ ክልሎች በንጹሐን ዜጎች ላይ ተፈጸሙ ከተባሉ ግድያዎች ጋር በተያያዘ በመከላከያ ሰራዊቱ ላይ የሚቀርቡ ውንጀላዎችን ተከላክለዋል። የኦሮሚያ ህዝብም ያውቃል፣ የአማራ ህዝብም ያውቃል። ምን ዋጋ እኮ ለህዝባችን ቤተሰቦችም አሉ፣ ልጆችም አለን። አገር እንፈልጋለን። ህዝባችን ወደዛ እልቂት መግባት የለበትም። አገራችን መኖር አለባት ብለን ነው እየታገልን ያለ ነው እንጂ ህዝብ ለመጨፍጨፍ አይደለም የምንታገለው። ህዝብ ለመጨፍጨፍ የሚያስችል ዶክትሪንም የለንም፣ ሞራልም የለንም። የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያየ ጊዜ ባወጣቸው መግለጫዎች በአማራና በኦሮሚያ ክልሎች የቀጠሉ ግጭቶች በንጹሐን ዜጎች ላይ ጉዳት እያስከተሉ መሆናቸውን ጠቅሶ ግጭቶቹ ሰላማዊ እልባት እንዲበጅላቸው ተደጋጋሚ ጥሪ ማቅረቡ አይዘነጋም። ለአሜሪካ ድምፅ አስቴር ምስጋናው ሚኒስትር፣ ምስጋናውን ለቀደመው ዘገባ በእጅጉ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ ራዲዮ የሚተላልፍላችሁን የረቡዕ ምሽት ስርጭታችንን ነው። እኛ ባለንበት ዋሽንግተን ዲሲ ላይ አሁን ከቀኑ 8 ሰዓት ከ32 ደቂቃ ሆኗል። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ32 ደቂቃ ነው። እኛ ወዳለንበት ዩናይትድ ስቴትስ ወደሚመልሰን ዘገባ እናምራለን። ከሁለት ዓመታት በፊት ጀምሮ ከቬኔዙዌላና ከሌሎች የላቲን አሜሪካ ሀገራት በመጡ ፍልሰተኞች የተጠለቀለቀችው የኒውዮርክ ከተማ ባለፈው አንድ ዓመት ደግሞ በሶስት እጥፍ ጭማሪ ያሳዩትን ከምዕራብ አፍሪካ የመጡትን ፍልሰተኞች በማስተናገድ ላይ ትገኛለች። አይረን ራንን ከኒውዮርክ ከተማ የላከውን ዘገባ እንግዶልዴ እንደሚከተለው ያሰማናል። ሃርለም በተሰኘው የኒውዮርክ ክፍለ ከተማ ከምዕራብ አፍሪካ የመጡ ፍልሰተኞች የአገራቸውን ምግብ በሚያገኙበት አንድ ምግብ ቤት ተሰባስበዋል። ትንሿ ሴኔጋል ብለው የሚጠሯት ሰፈር አዲስ የመጡትን ፍልሰተኞች ሞቅ አድርጋ በመቀበል ላይ ነች። ፍልሰተኞቹ እዚህ ለመድረስ በርካታ ወሮ በላ ቡድኖችንና አድካሚ ጉዞን አሳልፈዋል። ማማዱ አዲስ ከደረሱት ፍልሰተኞች አንዱ ነው። ከሴኔጋል የመጣሁት በሞሮኮ ስፔን፣ ኒካራጓ፣ ኤልሳልቫዶር እና ሜክሲኮ አድርጌን የመጣሁት። በርካታ አዘዋዋሪዎች ገጥመውናል። ሽጉጥ ጭንቅላታችን ላይ ደቅነው ገንዘብ አምጡ ይሉናል። ገንዘብ ከሌለህ ሌሎች ያሉህን ነገሮቹ ሊወስዳሉ። በጣም ከባድ ነበር። ፍልሰተኞቹ አሜሪካ ከደረሱ በኋላ አስቸጋሪ የኑሮ ሁኔታ ገጥሟቸዋል። በአሜሪካ የጠበቁትን አላገኙም። ማማዱ ድራሜ የትውልደ ሴኔጋል አሜሪካውያን ማህበር ፕሬዚደንት ናቸው። ሁሉም ወደ አሜሪካ ከመምጣቱ በፊት ይህን ሀገር የሚያስበው በቃ ካለ ችግር በተሻለ ሁኔታ እንደሚኖርበት አድርጎ ነው። እውነታው ግን እዚህ ከደረሱ በኋላ የሚገጥማቸው ከጠበቁት የተለየ ሁኔታ ነው። እነዚህ ፍልሰተኞች የሥራ ፈቃድ ለማግኘት ከ90 እስከ 150 ቀናት መጠበቅ አለባቸው። ይህም ብዙዎቹ ስለ ወደፊቱ ሕይወታቸው እርግጠኞች እንዳይሆኑ አድርገዋል። ከሴኔጋል የመጣው አዲስ ፍልሰተኛ የሥራ ፈቃድ ጥበቃ ላይ በመሆኑ ስሙን መግለጽ አልፈለግም። ችግራችንን በተመለከተ ልንነግራቸው ነው። እዚ ያለ ነው። መሥራት ነው የምንፈልገው። የሥራ ፈቃድ ማግኘት ነው የምንፈልገው። ያንን ካገኘን ወደ ምንሄድበት እንሄዳለን። የአሜሪካንን ጸጋ ለማግኘት ፍለጋ ላይ ያሉት እነዚህ አዲስ ፍልሰተኞች አሁን በአገሪቱ ያለው የፖለቲካ ሁኔታ አሳሳቢ ሆኖባቸዋል። በተለይም የቀድሞው ፕሬዝደንት ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት ወደ አገሪቱ በሕገ ወጥ መንገድ የገቡ ፍልሰተኞችን በተመለከተ የሚያሰሙት ንግግር ያሳስባቸዋል። በድጋሚ የትውልደ ሴኔጋል አሜሪካውያን ማህበር ፕሬዝዳንቱ ማማዱ ድራሜ፣ አብዛኞቹ ፍልሰተኞች ትራምፕ የሚናገሩት ነገር ያሳስባቸዋል። በተለይም በጅምላ ከአገር ስለማስወጣት የተናገሩት በጣም ያሳስባቸዋል። ፍልሰተኞች በአሜሪካ አሁን ያለውን የፖለቲካ ሁኔታ ያውቃሉ። በክፍለ ግዛቱ የዲሞክራቲክ ፓርቲ የሴኔት አባል የሆኑት ኮርዴል ክሌር በኒውዮርክ የምዕራብ ሃርለምን ክፍለ ከተማ ይወክላሉ። እርሳቸው እንደሚሉት የፍልሰተኞች ጉዳይ የፓርቲዎች ጉዳይ አይደለም፣ የፌዴራል መንግስቱን እገዛም ይሻል። በርካታ ፍልሰተኞች የገቡባቸው እንደ ኒውዮርክ ያሉ ክፍለ ግዛቶች ከፌዴራል መንግስቱ የገንዘብ ድጋፍ ማግኘት አለባቸው። የምርጫው ወቅት እየተቃረበና የአዲሶቹ ፍልሰተኞች ሁኔታ የመገናኛ ብዙሀንን ትኩረት እየሳበ ባለበት ወቅት ለእነርሱ ዋናው አንገብጋቢ ጉዳይ በተለይም በሴኔጋላውያን ማኅበረሰብ ገዛ የተሻለን ሕይወት መኖር ነው። እያዳመጣችሁ ያላችሁት በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምፅ ስርጭት ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው ተሸጋግረናል። የሁለተኛው አጋማሽ የመጀመሪያው ዘገባ ወደ ትግራይ መዕለ ይወስደናል። በመቀለ ከተማ ካለፈው የካቲት ወር ጀምሮ የነዳጅ እጥረት በማጋጠሙ ተቸግረናል ሲሉ የአሽከርካሪዎች ለአሜሪካ ድምፅ ተናግረዋል። የከተማዋን የነዳጅ ማደያዎች ተዘዋውሮ የቃኘው የአሜሪካ ድምፁ ዘጋቢ አለም ፍሳ በወረፋ የተጨናነቁና ነዳጅ እንደሌላቸው በመግለጽ ስራ ያቆሙ ማደያዎች መኖራቸውን ተመልክተዋል። ዘገባውን በመቀጠል ያሰማናል። በመቀለ ከተማ ካለፈው ወር 2016 ዓ ም አንስቶ እንዳጋጠመ የተገለጸው የነዳጅ እጥረት ከሚታይባቸው የነዳጅ ማደያዎች በተሽከርካሪዎች ወረፋ የተጨናነቀው የእንዳጸባ አካባቢ የሞቢል ቁጥር ሁለት ነዳጅ ማደያ አንዱ ነው። በማደያው ተራቸውን ሲጠባበቁ ካገኘናቸው መካከል የባዣዥ አሽከርካሪው ሳሚኤል ኪዳኔ በማደያው ተሰልፈው ማደሩን ገልጦ ስለ አጋጠመው ችግር ያስረዳል። ያው ይሄ እኳ ቆይተዋል፣ ግን ይሄ ወረፋው አሁን ትንሽ ነው ያለው ክስከ ዙሪያ ድረስ ይመጣል ነበረ። ክስከ ሶስት ሞተ ባጃጅ ይደርስ ነበረ። አሁን ግን ያው እዚህ ያው ሰው በቃ የሚሰራ ነው ተባታት ነው የሄደው እንጂ ክስከ ሶስት ሞተ ምናምን ይደርሳል ዙሪያ ምላሽ ማለት ነው። አሁን እኛ ደግሞ አማራጭ ስለ የለንም ነው እዚህ ቁጭ ያለ ነው እንጂ ያው ሌላዎችን ጓደኞች እኮ ሄደዋል። እኛ አንድ ወር ምናምን አድርገል በከተማ ተዘዋውረን እንደተመለከት ነው ነዳጅ ያላቸው ማደያዎች በወረፋ ሲጨናነቁ ነዳጅ የሌላቸው ደግሞ ተዘግተው እንደሚውሉ ታዝበናል። ሁሉም ማደያዎች በተመሳሳይ ጊዜ ነዳጅ እንደማያገኙ የገለጸልን የባጃጅ አሽከርካሪው ሳሚኤል ኪዳነ ችግሩ በነዳጅ እጥረት ሳይሆን በስርጭቱ ክፍተት የተፈጠረ ሊሆን እንደሚችል አስረድተዋል። ውጭ ደግሞ አተን አናቅም። በጀሪካን ምናምን አተን እጥረት አናውቅም። ስለብ ዋጋውን የምንፈረም ወረፋ ምን ይዘው እዚህ እንጂ ውጭ ብላክ አተን አናውቅም። እስካሁን ብታየው በከተማ ውስጥ በየ መንገዱ ክስከላጭ ከላጭ ክስከ ከተማ ከከተማ ክስከ አዳሐም ይባል ክስከዛ በዛ ደግሞ ክስከ ሰባ ካሪያ እየ መንገዱ አለ። በተለይ እዚህ ብታየው ያው ጀሪካን ሞልተው የሚሄዱን አሉ። በገበያ ላይ በጀሪካን እየተሸጠ የሚገኘው ነዳጅ አስመልክተን ለሚቀርበው ቅሬታ የጠየቅናቸው የሞቢል ቁጥር ሁለት ነዳጅ ማደያ ስራ አስኪያጅ አቶ ኪሮስ አባይ ግን ችግሩ በነዳጅ ስርጭት ላይ እንደሆነ ባያቀረበው የሳሙኤል ኪዳነ አስተያየት አይስማሙም። ተወሰነ ጥናት አድርጌ መኪናዎች ስራችን ብለው በነዳጅ ሽያጭ በቤንዚን ሽያጭ የሚንቀሳቀሱ አሉ። ሞተር ሳይክል በዚህ ምክንያት የሚንቀሳቀሱ አሉ። ስለዚህ ይሄ ደግሞ ለሚመለከተው አካል እኛ ሪፖርት አድርገናል። እሱም እያጠና ነው መፍትሄ ሊያደርግ አቶ ፊራስ በመቀለ ከተማ ያጋጠመው የቤንዚን ጥረስ እንጂ ናፍታ ግን መኖሩ አክለው ይገልጻሉ። እኛ አቋርጠን አናቅም ጠቅላላ ከሁለት ሳምንት በላይ በኛ ብቻ ሸፍነን ቆይተናል። በቤንዝን ላይ ግን እጥረት አለ። ከየካቲት ወር ጀምሮ ነው እጥረት የተከሰተው። ምክንያቱ የሚሉት ለምሳሌ አንድ መኪና ለመጫን ትእዛዝ ስትሰጥ ለመጫን ሲገባ ወደ 12 ቀን 13 ቀን ይጨርሳል። ይሄ ፊት ግን በአምስተኛ ቀን በአራተኛ ቀን ይወጣ ነበር። በየመንገዱ ነዳጅ በጀሪካን ሲሸጡ ያገኘናቸው ግለሰቦች ለማነጋገር ብንሞክሩም መረጃ ለመስጠት ፈቃደኞች እንዳልሆኑ ገልጸሉናል የመቀሌ ከተማ ትራንስፖርትና አስተዳደር ጽሕፈት ቤት ኃላፊ ወይዘሮ ሀያት ከድር በነዳጅ ማደያዎች ላይ ስለሚታየው የተጨናነቀ የአሽከርካሪዎች ወረፋ ለአሜሪካ ድምፅ በሰጡት አስተያየት ተከታዩን ብለዋል። የህዝብ ግልጋሎት የሚውሉ መኪኖች ድጎማ ድጎማዋ ሊሚት ናት። ይህን ያህል በቀን ትቀዳለች፣ ከዚህ ይህን ያህል ድጎማ አላት ተብላ ነው የምትቀመጠው። ከዛ ውጭ ግን ማለት እጥረት ካላቸውም መገደብ ይችላሉ። ነጻም ከሆነ እንግዲህ ይሄ የንግድና የማደያው ቁጥጥር ነው የሚሆነው እንጂ በእኛ በኩል መቆጣጠር አይቻልም። እኛ መቆጣጠር የምንችለው ያቺ ሊሚቴሽን ያላት የድጎማዋ ብቻ ድጎማዋ ስንት ናት? ከስንት ስንት ብጎማለሁ የሚለውን ነው ብቻኛ የሚደርሰን እንጂ ያንን የንግድ የራሱና የማደያው ቁጥጥር ነው መሆን ያለበት። እጥረትም ካለ ይህን ያህል ነው በቀን መቀዳት ያለበት ተብሎ መገደብ አለበት። ኃላፊዋ አያይዞውም የነዳጅ ማደያዎች በአሽከርካሪዎች ወረፋ መጨናነቃቸው በሕዝብ ትራንስፖርት ላይ ችግር እየፈጠሩ እንደሚገኙ ተነግረዋል። በዘገየበት ሰዓት ይቋረጥ ይሆናል በሚል ስጋት ደግሞ ብዙ ወረፋ አለ ብዙ ወረፋ ስለሚስተናገድ በተለይ ለህዝብ አገልግሎት የሚውሉ የታክሲ እና የአገር አቋራጭ የሚሆን የሌላም የትራንስፖርት እጥረት ያጋጥማል። በዛ ምክንያት እዛ ወረፋ ላይ ነው የሚውሉት አብዛኛው ጊዜ በተለይ በተለይ ደግሞ የከተማው ሌሎቹ ሌላ ቦታ ሊሞሉ ስለሚችሉ እዚሁ አካባቢ ያሉትን ግን እዚህ ብቻ ስለሚሞሉ የእነሱ ወረፋ ስለሚበዛባቸው ለህዝብ ግልጋሎት በጣም ያስቸግራል። አስቸጋሪ ሆኖብን ያለው እሱ ነው። ወረፋ ላይ መዋል አለ። ወረፋ ላይ ከዋሉ ደግሞ ህዝቡ አገልግሎት አያገኝም። የነዳጅ አሽከርካሪው ሳሚኤል ኪራኔ ካለፈው የካቲት ወር ጀምሮ በነዳጅ ፍለጋና ወረፋ የሚያጥፋው ጊዜ በስራው ላይ ጫና እያሳደረበት እንደሆነም አመልክተዋል። እኔ በፍላይ ወጣት ነኝ፣ ሀያ ስምንት እድሜ ነኝ። በዚህ እድሜ ደግሞ ብዙ ሊሰራና ብዙ እንዲቀሳቀስ ነው የሚፈልገው። አብዛኛው በሁለት ቀን ሳይሆን በአንድ ሰዓት ምን እንደሚያጋጥመኝ እኔ ብዙ ክሰራለኝ ምክንያቱም እንዴት ያው ቤት ክራይ ብታየው ብዙ ነው። በዛ ደግሞ ያው አባቴና እናቴ ከኔ ተጠዋዋሪ ናቸው። እኔ ነው የሚያግዛቸውን፣ እኔ የሚደግፋቸው ከእንደሱ የሚደግፉኝ አይደለም። በጉዳይ ላይ ከመቀለ ከተማ የንግድ ጽህፈት ቤት ተጨማሪ መረጃ እና ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ዓለም ፍስሐ መቀለ። ዓለም ፍስሐን ለ የቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ መጪው የዩናይትድ ስቴትስ ምርጫና የሐሰተኛ መረጃ ስርጭትን ችግር ይዳስሳል። አሜሪካውያን መራጮች መጪውን ፕሬዝደንታዊ ምርጫ ለማደናቀፍ በውጭ አካላት የሚሰራጩ የሀሰት መረጃዎችን ነቅተው መከታተል እንዳለባቸው ተንታኞች እየተናገሩ ይገኛሉ። የቪኦኤዋ ቨርንካ ባልድራስ እግሌሲያስ ችግሩና መንግስታዊ ተቋማት እንዲሁም ግብረሰናይ ድርጅቶች የያዙትን ጥረት ያካተተ ዘገባ ከቨርጂኒያ ፋልስ ቸርች አድርሳናለች። ቆንጅታዬ ታሰማናለች። የዩናይትድ ስቴትስ የደህንነት ባለስልጣናት በመጪው ህዳር የሚካሄደው ፕሬዝደንታዊ ምርጫ ከሚያደናቅፉ የውጭ ጣልቃገብ አድራጎቶች ለመጠበቅ ያለ ረፍት እየሰሩ ነው። ተንታኞች እንደሚሉት ግን እየተሳሳቱና ሆን ብለው የሚሰራጩ የሐሰት መረጃዎችን የማዛመቱ ስራ ምርጫውን ለማደናቀፍ ከወዲሁ እየተካሄደ ነው። ሾን ማይነር ሬከርድ ፊውቸር የተባለ የግል የደህንነት ኩባንያ የደህንነት ስጋቶች ጉዳይ ከፍተኛ ተንታኝ ናቸው። እንዲህ ሲሉ ያስረዳሉ። መከፋፈሉን ለማባባስ ህዝቡ በዲሞክራሲያዊ ተቋማት ላይ ያሉ አመኔታ እንዲሸረሸር ለማድረግ እየሞከሩ ነው። ይህን አላማቸውን ለማሳካት በማህበራዊ መገናኛዎች ላይ የዲሞክራሲያዊ ስርዓታችንን የሚፈታትን መረጃ በማሰራጨት ይጠቀማሉም። ለምሳሌ አንድ የውጭ አካል አንዱን የምርጫ ተፎካካሪ ለሱ ጂኦ ፖለቲካዊ ጉዳይ የሚጠቅም ካልመሰለው ያንን እጩ ተፎካካሪ የሚጎዳ መረጃ ያሰራጭበታል። የሐሰት መረጃ የሚያዛምቱት አካላት አዳዲሶቹን ቴክኖሎጂዎች ሊጠቀሙባቸው እንደሚችሉ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የደህንነት ኮሚቴ ሊቀመንበሩ ዲሞክራቱ ሴኔተር ማርክ ዋርነር በቅርቡ በአንድ የምስክር ቃል ሰሚ ሸንጎ ላይ አስጠንቅቀው ነበር። አሁን ደግሞ ሰው ሠራሽ ልቀት መጥቷል። በኤአይ በመጠቀም የሐሰት መረጃዎችን በፍጥነትና በስፋት ለማሰራጨት ይቻላል። እኛም ይህ ችግር እንዳልተወገደ አሜሪካውያንን ለማስተማር በሁለቱም ፓርቲዎች ትብብር የበለጠ ሥራ መሥራት ይኖርብናል። ቪኦኤ ያነጋገራቸው አሜሪካውያን መራጮችም የተደቀነውን ስጋት እንደሚያውቁ፣ ነገር ግን በተለይ በማህበራዊ መገናኛዎች ላይ የሚወጣው መረጃ ውነት ይሁን ውሸት ለመለየት አስቸጋሪ እንደሆነ ይናገራሉ። ኬይለን ዌዘርስ የቨርጂኒያ ነዋሪ ናቸው። በሰው ሰራሽ ልዕቀት በኤአይ ሶፍትዌር ተጠቅመው አንድ ሰው የተናገረውን በደንብ አድርገው ቀይረው ሊያቀርቡት ይችላሉ። ሺላ ደቦኔስ በበኩላቸው በጣም አስቸጋሪ ነው። ምክንያቱም ብዙ ጊዜ የሚሰሙት ሰዎች አንዱ የማህበራዊ መገናኛ መድረክ ላይ የቀረበላቸውን ዝም ብለው የሚቀበሉ እንጂ አርቀው እያሰቡ የሚያዳምጡ የምንላቸው አይነት አይደሉም። ታዲያ ይህንን ችግር እንዴት ማስወገድ ይቻላል? መራጮች የተለያየ አስተያየት ነው ያላቸው። የዋሽንግተኑ ነዋሪ ጆ ጆድ እንዲህ ብለዋል። I think እኔ እንዳይመስለኝ መረጃው እውነት ይሁን ሐሰት የሚያጣራ ነጻ አካል ያስፈልጋል። አለዚያ እነዚህ ሰዎች ወይም እነዚህ የመገናኛ መድረኮች የሚነግሩንን እውነት ነው ብለን ከመቀበል ሌላ ምርጫ አይኖረንም። ቶማስ ሌላው ለቪኦኤ ሀሳባቸውን ያካፈሉ መራጭ ናቸው። ኢንተርኔትና የመሳሰለው ላይ ጥብቅ ቁጥጥር ካልተደረገ ምንም ማድረግ የሚቻል አይመስለኝም። ስለዚህ ራሱን በትክክል በመረጃ ያስታጠቀ መራጭ መሆን የእያንዳንዱ ሰው ኃላፊነትም ይመስለኛል። መራጮች የተሳሳቱ መረጃዎችንም ሆን ተብለው የሚሰራጩ የሀሰት መረጃዎችንም እንዲታገሉ ለማስቻል ጥረት እየተደረገ ነው። የዩናይትድ ስቴትስ የሳይበር ሴኪሪቲ እና የመሰረተ ልማቶች ደህንነት ተቋም ለቪኦኤ በላከው መግለጫ ስለ ዩናይትድ ስቴትስ ምርጫ ተአማኒ መረጃ ለማግኘት የሚቻልበት ሩመር ቨርሰስ ሪያሊቲ አሉባልታ ወይስ እውነታ በሚል ርዕስ ድረገጽ እንዳዘጋጀ ተናግሯል። ለትርፍ የማይሰራው ኒውስ ሊትራሲ የተባለ ተቋም በበኩሉ መራጮች እውነተኛ ዜናን ከፈጠራ ወሬ ለመለየት እንዲችሉ የሚረዱ በርካታ ስራዎች እየሰራ መሆኑን አስታውቋል። ፒተር አዳምስ የዚህ ተቋም የምርምርና የእቅድ ምክትል ፕሬዝደንት ናቸው። እንዲህ ሲሉ አስረድተዋል። ኢንተርኔት ላይ ፕሮፓጋንዳ የሚነዙ ሰዎች፣ ሌሎችን መጥፎ አድራጎት የሚፈጽሙ አካላት የሰዎችን ቀልብ ለመሳብ የሚጠቀሙበት ዋና ዘዴ የውሸት ወሬና አሳሳች መረጃ ማሰራጨት ነው። ስለዚህ በጣም ከልክ ያለፈ የሚያስደነግጥ ነገር ስታዩ መፍራት ነው። ቆም ብላችሁ ይህ ነገር እውነት ለመሆኑ ምን ተጨባጭ ማስረጃ አለ ብሎ መጠየቅ ይጠቅማል። ስለ ሐሰት መረጃዎች ስርጭት ጉዳይ በዩናይትድ ስቴትስ ምክር ቤት ቀርበው ማብራሪያ ከሰጡት ከፍተኛ የዩናይትድ ስቴትስ ባለስልጣናት መካከል አንዱ የፌዴራል ምርመራ ቢሮ ዳይሬክተሩ ክርስቶፈር ራይ ናቸው መጪውን ምርጫ ለማደናቀፍ የሚሰራጩ የተሳሳቱ መረጃዎችንም ሆን ተብለው የሚዛመቱ የሐሰት መረጃዎችን ለመዋጋት መራጮች በይበልጥ እውነቱን ከሐሰቱ ነቅሰው እየለዩ መቀበል ይኖርባቸዋል ብለዋል። ከዚህ ጋር መንግስታዊና የግሉ ዘርፍ በበለጠ ትብብር መስራት እንዳለባቸውም አሳስበዋል። ቆንጅታየን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፍላችሁ የረቡዕ ምሽት ስርጭት ይቀጥላል። በዩናይትድ ስቴትስ ዋሽንግተን ግዛት ኪንግ ካውንቲ የፌዴራል ወይ ከተማን ከጎርጎሳያኑ 2014 ዓ ም አንስተው በምክር ቤት አባልነት በማገልገል ላይ የሚገኙት ወይዘሮ ሊዲያ ሰፋ ዳውሰን ከሰሞኑ ሲያደርጉት የነበረውን የምረጡ እንቅስቃሴያቸውን በአሸናፊነት አጠናቀዋል። የሶስት ወንድ ልጆች እናት የሆኑት ወይዘሮ ልዲያ ልጆቻቸውን ለቁም ነገር ካበቁ በኋላ ፊታቸውን ወደ አስተዳደር ስራ ማዞራቸውን ይገልጻሉ። በዋናነትም ስደተኛው ማህበረሰብ ውክልና እንዲኖረው በዩናይትድ ስቴትስ ውሳኔ ሰጭነት ላይ ያገባኛል ስሜት ማዳበር እንዳለበት ይመክራሉ። ከኤደን ገረሞ ጋር አጭር ቆይታ አድርገዋል። ዘገባው በመቀጠል ይሰማል። የዋሽንግተን ግዛት የፌዴራል ዌይ ሲያትል ከተማ የምክር ቤት አባል በመሆን ላለፈው አስር ዓመት በማገልገል ላይ የቆዩት ወይዘሮ ሊዲያ አሰፋ ዳውስን ለቀጣይ የስራ ዘመን ሲያደርጉት የነበረውን የምረጡ እንቅስቀሳ በአሸናፊነት አጠናቀዋል። የሶስት ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ፖለቲካ እኔን አገኘኝ እንጂ እኔ አላገኘሁትም ይላሉ። በዋናነትም ማህበራዊ አገልግሎት በሚሰጡበት ተቋም ውስጥ ሳሉ የስራ ሁኔታቸው የማህበረሰቡን ተግዳሮትና የምክር ቤቱን የመወሰን አቅም በቅርብ እንዲረዱ እንዳገዛቸውና ይህም የለውጡ አካል ለመሆን እንዲሹ እንዳደረጋቸው ይናገራሉ። መጀመሪያ ስራ መስራት ስጀምር ለሲታክ ለሚባል ከተማ ነበር የምሰራው እና የሆነ ፕሮግራም ሜኔጀር ሆኜ እዛ እየሰራሁ ሳለው ድረክት የምሰራው ከካውንስል መንበሮች ወይም ከምክር ቤት አገልጋዮች ስር ነበር ማለት ነው እና ስራቸውን ሳይ ያላቸውን ስልጣን በተለይ ማለትም በከተማቸው ውስጥ ላይ ለሚደረገው ነገር ሁሉ ፖሊሲ የሚያወጡት እነሱ ናቸው፣ አመራሩን የሚያደርጉት ሁሉ እነሱ ናቸው እና በጣም ይገርማኝ ነበር። እንደዚ አይነት ቦታ እንዳለም ወይም እንደዚ አይነት ስራ እንዳለ አላቅም ነበር እና ሳያቸው፣ ስሰማቸው አንዳንድ ጊዜ ደግሞ እኔ የማልስማማበት እኔ በሆን የማላደርገው ነገር እና ወይ ደግሞ እኔ ብሆን አንዳንድ እኔ የምረዳው ነገር እነሱ የማይረዱት ነገር አለ። በብዛት የነበሩት የዛን ጊዜ ነጮች፣ ወንዶች፣ ሽማግሌዎች ከተማቸው ምን ያህል እንደተቀየረ ምን ያህል ኢሚግሬንት እንዳለን አያውቁ ነበር አይገባቸውምም፣ ያንን የማያስቡም ንግግራቸው ውስጥ የነበሩና እድል ባገኝ ይሄን አደርጋለሁ ነበረ። ግን በዛ ወቅት ልጆችም ነበሩ ህፃናት ልጆች እና አድገው ሲጨርሱ እና ከነሱ ያንን ሪስፖንስቢሊቲ ሲያልቅብኝ ይህንን ነገር ማድረግ እፈልጋለው ብዬ እንግዲህ የጀመርኩት ጉዞ። በኦሮሚያ ክልል ወለጋ ውስጥ የተወለዱት ወይዘሮ ሊዲያ የልጅነት ህይወታቸው ቀላል አልነበረም። ገና የሶስት ወር ጨቅላ ሳሉ በደረሰባቸው የእሳት አደጋ የእግር ጉዳተኛ መሆናቸው ሳያንስ ቤተሰቦቻቸው ሆስፒታል ውስጥ ጥለዋቸው በመሄዳቸው ወላጅ አልባ ሆኖ ለማደግ ተገደዋል። በዚህ የተነሳም በግብረ ሰናይ ተቋም ድጋፍ በማደግ እድሜያቸው 18 ሲደርስ ዩናይትድ ስቴትስ ሊመጡ ችለዋል። ወይዘሮ ሊዲያ ታዲያ ከዚህ የህይወት ልምዳቸው የወሰዱት ሰዎችን ማገልገል እንደሆነ ይናገራሉ። ሁልጊዜ ሰርቪስ ላይ መሆን ይፈልጋሉ። ማለት ማገልገል በተቻለ ይመጣል። አሁንም ቢሆን እዚህ በካውንስል ብቻ ሳይሆን በኢትዮጵያን ኮሚኒቲ በጣም አገለግላለሁ እና ይሄ መጣውም እና ለልጆቼ ምሳሌ ና እንፈልጋለው። ሰባት ነን ከሜሩ ጋር ስምንት ነን ማለት ነው። እና ያው እኛ ባልነው ነው ሁሉ ነገር የሚጸድቀው አይደለም። ሜሩ ለእኛ ያቀርባል። ከዛ በኋላ እኛ ተስማምተንበት እናደርጋለን። አስር ዓመት ነው አሁን እንደ ዩሮፒያን አቆጣጠር ቶኒፎርቲ። የምኖርበት ከተማ ደግሞ ከመቶ ሺህ በላይ ነው ሬዚደንስ? ነዋሪዎች ያሉን ምን ያስፈልገናል? ምንድነው በጣም ለእኛ ኮሚኒቲ ችግር የሆነውና ሆኖ የምናየው? አንደኛ ሆምለስነስ እሱና፣ ሁለተኛው ደግሞ በጣም አስቸጋሪ የሆነው ደግሞ በተለይ በወጣቶቻችን መካከል የመንተሀፍ እና ድረግ ዩስ ወይም ደግሞ አቢዩስ እና እሱን እና ሁሉም ተጣምሮ በጣም በጣም በጣም ትልቅ ችግር ላይ ነው ያለ። እንደ አንዲት አካል ጉዳተኛ ጥቁር ስደተኛ ሴትና የልጆች እናት ነገሮች ሲያበግሯቸው በዩናይትድ ስቴትስ ውስጥ ከፍተኛ አመራር ደረጃ ላይ መድረስ የቻሉት ወይዘሮ ሊዲያ ስደተኛው ማህበረሰብ በተለይም ኢትዮ ኤርትራውያን ይቻላል ብለው እንዲያስቡ ይመክራሉ። አመለካከታችን የተለየ ነው። በጣም እናካብደዋለን ያንን ፖዚሽን እና አሁን እኔን አግኝተው እንዴ ሊዲያ እንደዚህ ነው የምታደርገው በሚባልበት ጊዜ በጣም ልነግራቸው ምኮ ማንም ሊያደርገው የሚችለው ነገር ነው። እና ኢንካሬጅ ማድረግ ፈልጋለሁ። ግን አሁን ወደ ስድስት እንሆናለን፣ በምርጫ ላይ ያለ ነው በፖዚሽን እና ኒገን ያስተሰብ እና ደ ሎንግስት ሰርቪንግ እኔ ነኝ እና ያ ሊሆን የቻለው ብዬ ማምነው ምንድን ነው ቅድም እንዳልኩሽ በአራያነት አንድ ሰው ሲያደርገው ሌላውን ሰው ለካሄድ ይቻላል ብሎ መግባት ይችላል። እኔ ሰውን በጣም እንከርጅ አደርገው ምንድን ነው ኮሚኒቲያችን እዚህ እስከ ኖርን ድረስ መሳተፍ ያለብን ይመስለኛል፣ በተቻለው መስመር፣ በተቻለው አንጻር፣ በተቻለው ሁኔታ እና ያንን እስካደረግን አንደኛ ድምፃችንም ይሰማል፣ ሁለተኛ ደግሞ ለውጥ ልናመጣ እንደምንችል እናውቀዋለን። ብዙ ጊዜ የኛ ሕዝብ ችግሩ ምንድነው? ሌት ተቀን ይሰራል፣ ትምህርት ይማራል፣ ገንዘብ ለሰው ይልካል፣ ስለዚህ ልጅ ያሳድጋል። ያንን ሁሉ ስታጠራቅም ጊዜ አይኖርሽም እና እሱም በጣም እረዳዋለሁ የዩናይትድ ስቴትስ የፖለቲካ ስርዓት በሰለጠነ የፖለቲካ ንግግር ውይይትና ሰጥቶ መቀበል ላይ የተቃኘ መሆኑን የሚናገሩት ወይዘሮ ሊዲያ በምረጡ ቅስቀሳ ወቅት በገንዘብ በእውቀት፣ በጊዜና በሞራል ድጋፍ የሚያደርጉ ባለሙያዎችን፣ በጎ ፈቃደኞችን ማስተባበር በራሱ ከባድ መሆኑንም አልሸሸጉም። ለመጀመሪያ ጊዜ ወደ ስልጣን ሲመጡ ሰው ተክተው ቦታውን ቢይዙም ከ26 ሰዎች ጋር መወዳደራቸውን በመግለጽ አሸናፊ ያደረጋቸውን የቅስቀሳ ንግግር እንዲህ ያስታውሱታል። አንድ ሰው ፖዚሽኑ ለቀቀ አችልም የሄር ሆኖ ተመረጠ። ስለዚህ ባዶ ክፍት የሆነ ቦታ እና ምርጫ ባልሆነ ጊዜ ሲሆን ትተኪያለች ማለት ነው። ከሌሎች ጋር ተወዳድር ከአንድ ከሀያ ሶስት ሰዎች ጋር ተወዳድርን የቀረብኩት እና ያንን ውድድር አሸነፌ ነው እና የዛን ጊዜም የኔ ንግግር ምን ነበረ እንዳርሹ የሶስት ጥቁሮች እናት ነኝ። ጥቁርነት ደግሞ በጣም ከባድ እየሆነ የነበረበት በግልጽ ያየንበት ጊዜም ነበር ያ ሁኔታ። እና የሶስት ጥቁሮች እናት ምንጊዜም ስለነሱ ማሰብና መፈራ ሰው እንደሆንኩኝ፣ ሁለተኛ ደግሞ ትምህርት ምን ያህል ጠቃሚ እንደሆነ እና ልጆችን ጊዜ ፎከስ አድርገው መማር እንዳለባቸው ነበር። ማለት እውነት ኮሌጅ ለሁሉም ሰው ነው ማለቴም አይደለም። ሃይስኩል ጨርሼሽ ኮሌጅ አለበለዚያ ብዙ ኦፖርቹኒቲ እንደሌለች ነገር የሚቀርበው እና ያ ነገር መቀየር እንዳለበት ፈልግ ነበር። አላማ ይሄ እሱ ነበር። ሶስተኛው ደግሞ እንዳልሽው ሬፕሬዘንቴሽን የለም። እዛ የነበሩ በሙሉ ነጮች ናቸው። ሴቶች ነበሩ ሴቶችም ነበሩ፣ ግን ጥቁር ሰው አልነበረም፣ ወይም ምንም አይነት ኢሚግራንት የሆነ ግን እኔ የምኖርበት ኮሚኒቲ በጣም ከመቶ አንድ በላይ ቋንቋዎች የሚነገሩበት ኮሚኒቲ ነው እና እንዴት ነው ሬፕሬዘንቴሽን የለው በዛ ቀርቤ ነው እንትን ያሸነፉት። ከዛ በኋላ ግን ሶስት ምርጫ ላይ ቀርብ ያለው አንድ ጊዜ ካለምንም ተቀናቃኝ ማለት ነው እና ስለዚህ ይመስለኛል። ወእንግዲህ ሰው ስራዬን ተቀብሎታል ማለት ነው፣ አመራሬን ተቀብሎታል ማለት ነው የሚወዳደርሽ ሰው ከሌለ ወይዘሮ ሊዲያ ከዚህ ቀደም አንድ ጊዜ ለከንቲባነት ተወዳድረው 53 ለ47 በሆነ ድምፅ ተሸንፈዋል። ይሁን እንጂ ይህ ሁኔታ በቀጣይ እድሉ እንዳለኝ አመላከተኝ እንጂ አላዳከመኝም ይላሉ። እንዲያም ሆኖ ከከተማ ከንቲባነት ከፍ ያለ የስልጣን እርከንን ግን አይሹትም። ኮንግሬስ እና ሰነት ምን ይሆናል? ከኮሚኒቲ እየራቅሽ የራቅሽ ትሄጃለሽ። እየራቅሽ ስትሄጂ ማገልገል የምትፈልጊውን ሰው እንደምትፈልጊው አታገለጊም፣ እንደምትፈልጊው አታገኛቸውም። እኔ ዲሲ መቶ እንትን ሄዶ ያንን ማድረግ ያርቀኛል ከሰው ብዬ አምናለሁ። ስለዚህ ከካውንቲ በላይ ለማለፍ አትስ ፖንት ሀሳቢ ለኝ ለወደፊት ሀሳቢን ከቀየርኩ ይቻላል። ግን አሁን ባለውበት እምነቴን አስተሳሰበ ይሄ ነው። ወይዘሮ ሊዲያ አለም አቀፉን የሴቶች ወር በማስመልከትም እንዲህ ብለዋል አይ ቲንክ ይሄ ደግሞ የሴቶች ወር ሴሌብሬሽን ወር ስለሆነ እኔ ይህን የሚያዳምጡ ያሉት የትም ሀገር ቢሆን የትም ሁኔታ ላይ ቢሆን ማድረግ የሚፈልጉትን ማድረግ እንደሚችሉ ሴቶች ባይኖሩ ማንም እዚህ ዓለም ላይ አይኖሩም ነበር። ስለዚህ መሰረታዊ እንትኑ ያለ እኛ ሆነ ሴቶች ነን፣ ሁሉን ነገር የምናደርግ በየተሰማሩበት ደግሞ ሴቶች በጣም ብዙዎች ናቸው፣ ያደርጉታል፣ ያካሄዱታል አይደለ? ስለዚህ እኔ በዓለም ላይ የትም ይህን የምታዳምጡ እህቶቼ ማድረግ የምትፈልጉትን ፕሊስ አድርጉ። በተለይ ደግሞ ለማገልገል በምትቀርቡበት ጊዜ አያስፈራ። እኔ ብዙ ጊዜ ሰው እንደዚያ ያስባል ብዬ አምናለሁ፣ እና የሚደረግ ነው የሚቻል ነው ኦፍኮርስ በተለያየ ሀገር በተለይ አመራሩን ስለማላቅ ማቅለልም አልፈልግም ሁኔታውን ግን ማድረግ እንችላለን። እኛ ደግሞ በቀረብንበትና በተሰማረንበት መስመሮች በሙሉ ጥሩ ስራ እያካሄዱ ነው። ሴቶች በዋሽንግተን ግዛት የፌዴራል ዌይ ሲያትል ከተማ የምክር ቤት አባል ወይዘሮ ሊዲያ አሰፋ ዳውስን ከምክር ቤት አባልነታቸው በተጨማሪም በኪንግ ካውኒ የቤቶች አስተዳደር በማህበራዊ አገልግሎት ስራቸውን የቀጠሉ ሲሆን በተጨማሪም በከተማው የኢትዮጵያ ማህበረሰብ ውስጥም ንቁ ተሳታፊ መሆናቸውን ገልጸዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሻሁት ሀብታሙ ስዩም ነኝ። በቅንብሩ አብራኝ የቆየችው ደግሞ ብርሃን አይሉናት። መልካም ምሽት ይሁንላችሁ።